መጋቢት 20 ቀን 2009 ዓ ም የሳዑዲ አረቢያ መንግስት በአገሪቱ ህጋዊ የመኖሪያ ፍቃድ የሌላቸው የውጭ ዜጎች በ90 ቀን ውስጥ ወደ የአገራቸው እንዲመለሱ ማሳሰቡ ይታወሳል። ይህ የጊዜ ገደብ ሁለቴ ተራዝሞ የመጨረሻው ጥቅምት 6 ቀን 2010 ዓ ም ማብቃቱ ተነግሯል። ያለ ህጋዊ የመኖሪያ ፍቃድ በሳዑዲ የሚኖሩ ኢትዮጵያውያን ብቻ ወደ 400 ሺ ገደማ መሆናቸው ቢነገርም እስካሁን ወደ አገር ቤት ሰባ ሺዎቹ መመለሳቸውን የኢትዮጵያ መንግስት ባለስልጣናት ተናግረዋል። ኢድሪስ መሐመድ ህጋዊ የመኖሪያ ፍቃድ ከሌላቸው አንዱ ነው። ኢድሪስ ከሳዑዲ አረቢያ ዋና ከተማ ከሆነችው ሪያድ ወደ 450 ኪሎ ሜትር ርቃ በምትገኘው ሀፊፍ ተብላ የምትጠራ አንድ መጠነኛ ከተማ እንደሚኖር ይናገራል። በአካባቢው ያለው ገጠር ውስጥ እሱና ሌሎች ከኢትዮጵያና ከሱዳን ከመጡ አርባ ሰዎች ጋር በግብርና ስራ ላይ እንደተሰማራም ጠቅሷል። ይሁን እንጂ በትላንትና ዕለት ከኢትዮጵያ ከመጡት 23 ከሱዳን አምስት ሰዎች በሳውዲ የጸጥታ አካል መያዛቸውን በዋትስአፕ የላክልን መልእክት ያመለክታል። የተፈጠረውን ሁኔታ እንዲያብራራልኝ ደወልኩለት። ትናንትና ያውን የምሰራበት ሰውዬ ተጠንቀቅ፣ ከቤት እንዳትወጣ የሚል መልእክት ነበር ያስተላለፈልኝ። ይህንንም መልእክት ደግሞ ለእነሱ እያስተላለፍኩኝ እያለ በአጋጣሚ መጥተው ከሌቱ ሁለት ሰዓት ተኩል አካባቢ ከተያዙ በኋላ ነው ዋልት ላይ ነው ያረጋገጥኩት መያዛቸውን ማለት ነው። እድርስ የኔም እጣ ፋንታ ተይዞ መመለስ ቢሆንም ሄጄ ለሳውዲ መንግሥት ያዙን ብዬ እጅ አልሰጥም ይላል ያው መቼም ከተያዝ ነው የሚሄድ ያለ ነው እንጂ እጅ ሰተን ወይም እንደዚህ ያዙም እኔ ሄዳለሁ ብዬ አልገምትም። ግን ከተያዝ የትም ስለማልሄድ መግቢያ ስለሌለ ያው ኢትዮጵያ ቤቴ ናት። ያው ወደ ኢትዮጵያ ብቻ መጓዝ ነው። እኔ ብያዝም ባልያዝም ደስተኛ ነኝ ለመኖር። ይህን ጉዳይ በቅርበት እየተከታተለ የሚገኘው በሳውዲ የሚኖረው ባልደረባዬ ስለ ሽሽብሩ ኢድሪስን ጨምሮ ሌሎች ያሉበትን ሁኔታ እንዲሁም የሳውዲ መንግሥትን እርምጃ አስመልክቶ ስናገር የእኛ ሰዎች ሪያድም በሪያድም ዙሪያም አካባቢ ያሉት የቀሩትን አገኛቸዋለሁ አሁንም ሰሞኑንም በስልክ የማገኛቸው እንዴት ናችሁ የምላቸው አሉ። ያው ተደብቀውና ተጠንቅቀው የሚኖሩበት ሁኔታ ነው ያለው። በጎ ነገር የተደረገው ነገር ምንድን ነው? የሳውዲ መንግስት በኃይል ቤት እየሰበረ የገባበት ሁኔታ በስፋት የሚስተዋል ነገር አይደለም። መንፈዋ የሚባለው አብዛኞቹ ኢትዮጵያውያን ሪያድ ውስጥ የሚኖሩበት አካባቢ አልፎ አልፎ የተሰበሩ ቤቶች እንዳሉ መረጃ ደርሶኛል። ይሁንና የዛሬ አራት ዓመት እንደ የሚነገረው ያሳደዱ የመያዝ ሁኔታ ብዙ የሚስተዋል ነገር አይደለም። የሳውዲ መንግስት አዋጅ ማውጣት እንጂ መፈጸም አይችልም። አገር ቤት ገብተን ምን እናደርጋለን የባሴ አይደለም ወይ የሚል አቋም የያዙ መመለስ እንደማይፈልጉ መረዳት መቻሉን ስለሺ ይናገራል። የምህረት ጊዜ በተደጋጋሚ በመራዘሙ ምክንያት ወደ ኢትዮጵያ በአውሮፕላን የሄዱት በባህር ተመልሶ እየመጡ እንደሆነም ታዝቤ ያለውም ብለዋል። ይሁን እንጂ አሁን የሳውዲ መንግስት የያዘው አቋም ለሌሎች ይቅርና የራሱም ዜጎች እንደማይምር ስለሺ ስጋት አለው። So we can. የከፍተኛ ባለስልጣናትን በየሪጅኑም ያሉት የጸጥታና የደህንነት ሰዎች የሚገልጹት ይሄ ሀገርን ከህገ ወጦች የማንጣት ብለን የጀመርነው ዘመቻ ምንም ማቆሚያ የለውም በሙሉ ህገ ወጦችን እስከምናጸዳ ድረስ የሚል መግለጫ ነው በተደጋጋሚ የሚሰጡት። አሁን ዛሬና ትላንትና የወጡት ሪፖርቶችም በነዚህ ለህገ ወጦች ገን ሰጥታችኋል፣ ትራንስፖርት ሰጥታችኋል የተባሉ ሶስት መቶ አርባ አንድ የሳውዲ ዜጎች በቁጥጥር ስር መዋላቸውን ተገልሷል። ከነዚህም ሀያ አንድ የሚሆኑት ጉዳያቸው ተጣርቶ ቅጣት እንደተጣለ አለባቸው ተገልጿል። የሌሎችም ጉዳያቸው እየታየ ነው የሚሉ መግለጫዎች ናቸው እየወጡ ያሉት መርጋ እና ቆርጠው ያሉበት ሁኔታ ነው ያለው። ኢድርስ ከአራት ዓመት በፊት በመቶዎች ከሚቆጠሩ ጋር ወደ ኢትዮጵያ በፍቃዳቸው ቢመለሱም ብዙም ሳይቆዩ ተመልሶ መምጣታቸውን ይናገራል። ለዚህም ምክንያት የሆነው የኢትዮጵያ መንግስት ቃል የገባው የስራ እድል ፈጠራና ድጎማ ይሁን ባለመሆኑ እንደሆነም ይገልጻል። ከመንግስት አካላት በኩል ጉዳዩ ላይ ማብራሪያ ለማግኘት ያደረግነው ሙከራ ለዛሬ አልተሳካም።